በኢትዮጵያ የተካሄደው ምርጫ አጠቃላይ ሂደት መስፈርቱን ያሟላ እንዳልሆነ ኢዜማ ገለጸ። ምርጫ በብዙ ችግሮች ታጅቦ መካሄዱን ያስታወቀው ፓርቲው ከአራት መቶ በላይ አቤቱታዎችን ለቦርዱ ማቅረቡን ጠቁሟል። ቦርዱ ለቅሬታዎቹ ምላሽ ካልሰጠ ክስ እንደሚመሰርትም ኢዜማ ዛሬ ባወጣው መግለጫ አስታውቋል። ምርጫ ቦርድ በበኩሉ አሁን ላይ ምላሽ የሚሰጠው በድምጽ መስጫው ዕለት ለነበሩ ጉዳዮች መሆኑን እና ኢዜማ ቅሬታ ካለበት ወደሚመለከተው የሕግ አካል መሄድ እንደሚችል ተገልጿል። ኬኔዲ አባተ ዝርዝር አለው። ሰኔ 14 የተደረገውን ስድስተኛውን ጠቅላላ ምርጫ በተመለከተ ዛሬ ሐሙስ ሰኔ 17 ቀን 2013 ዓመተ ምህረት መግለጫ የሰጠው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምርጫው በብዙ ችግሮች የታጀበ ነበር ብሏል። የኢዜማ ሊቀመንበር የሸዋስ አሰፋ ፓርቲው በተለያዩ አካባቢዎች ያጋጠሙትን ተግዳሮቶች በተመለከተ ከአራት መቶ በላይ አቤቱታዎችን ለቦርዱ ማቅረቡን ገልጸዋል። መጀመሪያ ለሰነል እንደነበረው ይሄ ምርጫ ወይም የዚህ ምርጫ ማግስት ኢትዮጵያ ዲሞክራሲያዊት ሀገር ትሆናለች የሚል ህልምም ህይወትም ምኞትም አልነበረ፣ ግን የመጀመሪያው መሰረት ይጣላል የሚል ተስፋ ግን ነበረ። ስለዚህ ይሄ ምርጫ ለዛግዘው አላገዘም አሁን ላይ ሆኖ መናገር አይቻልም። እንደሰማችሁት በጣም በብዙ ችግሮች የታጀበ ነው የነበረው። ይሄንን ግን በመሀል ዳኛ አድርገን ያስቀመጥነው ምርጫ ቦርድ ከመግለጹ በፊት እኛ ምንም ማለት አንችልም። ያጋጠሙንን ችግሮች በአጠቃላይ ከአራት መቶ አስር ሃያ በላይ ኬዞች ወደ ምርጫ ቦርድ ልከናል በአዲስ አበባ በደቡብም በአማራ ክልልም ያጋጠሙንን ችግሮች አስተላልፈናል። ለምርጫው እና ለምርጫ ደህንነት ኮሚቴ ለሚባለው በመንግስት ነ ተቋቋመ። ስለዚህ የዚህን ውሳኔ የምንጠብቅ ይሆናል። ከድምፅ መስጫው ቀን በፊት ጀምሮ በነበረው የምርጫ ሂደት በተለያዩ ክልሎች ፓርቲው በርካታ ፈተናዎችን መጋፈጡን ያነሱት የኢዜማ ምክትል መሪ አንዱአለም አራጌ በተለይም በኦሮሚያ ክልል ችግሮቹ የከፉ እንደነበሩ ገልጸው የምርጫው ውጤትም ቀድሞ አቅጣጫ ስቶ ነበር ብለዋል። ኦሮሚያ ላይ መቶ ሰባ ስምንት ወንበር ወደ ቁጥር ከአምስት መቶ 1947 ብትቀይሩት፣ በፐርሰንት 36 አካባቢ 35 አካባቢ ፐርሰንት ነው። 100 ሜትር ሯጭ 36ኛው ሜትር ላይ ቆሞ እንወዳደርና ካሸነፍከኝ ይጨብጠሃለው፣ አዲስ ባህል ነው እና እንለማመድ የሚለው ተረት ተረት ቀልድ ነው። ስለዚህ ከመጀመሪያው ማናችሁ መጠበቅ ትችላላችሁ። ሕይወት ስናጣ ሕይወት ስንገብር ኦሮሚያ ላይ መሳሪያ እየተቀባበለበት መቀስቀስ አትችልም ሲባል፣ መድረስ አትችሉም ሲባል በር ሲዘጋ ውጤቱን ምን ወደ ማን ሊያጋድል እንደሚችል እንደው ፖለቲካሊ ኮሬክት ለመሆን ጊዜ እንውሰድ ምናምን ካላላችሁ በስተቀር መጀመሪያ ምን አይነት አቅጣጫ እንደነበረው በደንብ ያሳያል። ስለዚህ ውጤቱ ቀድሞ አቅጣጫ ሰጥቶ ነበር ማለት በድፍረት መናገር ይቻላል። የፓርቲ ውጭዎች በተለያዩ ክልሎች ከፍተኛ እንግልቶችን ማስተናገዳቸውን በመጠቆም አጠቃላይ የምርጫው ሂደት መስፈርቱን ያሟላ እንዳልሆነም አቶ አንዱ አለም ገልጸዋል። በጣም ትልቁ የምርጫው ክፍል የሚሆነው እስከ ድምፅ መስጫው ቀን ድረስ ያለው ሂደት ነው። እኛ ባስቀመጥነው መሰረት ይሄ አብዛኛውና ዋናው የምርጫው ክፍል ምን ይመስል እንደነበር በተደጋጋሚ ይደርሰናል። በተደጋጋሚ ይሆናል። ስለዚህ ሂደቱ አጠቃላይ በእኛ መስፈርት መሰረት ሂደቱን የማያሟላ ነው። አጠቃላይ ሂደቱ በጣም የከፋ ነበር። ይህንን በድፍረት መናገር ያስፈልጋል። ፓርቲው ያወጣውን መግለጫ በንባብ ያቀረቡት የፓርቲው ዋና ጸሐፊ አቶ አበባ አካሉ ከምርጫው ጋር በተያያዘ ለምርጫ ቦርድ የቀረቡት አቤቱታዎች ምላሽ ካላገኙ ኢዜማ ወደ ክስ እንደሚያመራ ነው የተናገሩት። ሰኔ 14 ቀን 2013 በተደረገው የስድስተኛው አገር አቀፍ ምርጫ የመጨረሻ ውጤት እስከሚገለጽ የምንጠብቅ ሲሆን ቅድመ ምርጫና በምርጫ ወቅት ኢዜማ በተወዳደረባቸው በርካታ የምርጫ ክልሎች ያጋጠሙትንና በየሰዓቱ ለምርጫ ቦርድ ያሳወቅናቸውን በርካታ ተግዳሮቶችን በአጽንኦት ተመልክቶ ውሳኔ የማይሰጥባቸው ከሆነ ጉዳዩን ወደፊት አካላት ይዘን የምንሄድበትን ሁኔታ ቀድመን ለሕዝብ የምናሳውቅ ይሆናል። እስካሁን ያለውን የምርጫ ሂደት በተመለከተ በዛሬው ዕለት መግለጫ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከኢዜማ መግለጫ ጋር በተያያዘ ላነሳውላቸው ጥያቄ ቦርዱ አሁን ላይ ምላሽ የሚሰጠው በድምጽ መስጫው ዕለት ባሉ ጉዳዮች ላይ ለሚነሱ ቅሬታዎች መሆኑን ገልጸው ኢዜማ በቦርዱ ምላሽ ካልተስማማ ወደሚመለከተው የህግ አካል መሄድ ይችላል ብለዋል። እኛ ጋር የቀረቡልን አቤቱታዎች አሉ። በኢዜማ በኩል እንግዲህ የኢዜማ ሀሳብ ለምሳሌ ኦሮሚያ ላይ መንቀሳቀስ አልቻሉ አላልኩኝም ነበረ የሚለው አይነት ሌሎችም ጥያቄዎች አንድ ላይ ኮንሶልዴት አድርጎ የማንሳትና የማቅረብ ፍላጎት ካለው ቦርዱ የሚያስተናግደው በዚህ መልኩ ነው የሚሆነው ማለት ነው። አሁን የምናስተናግደው ከምርጫ ቀን ሂደት ጋር በተያያዘ የገጠመ ችግር ካለ የተፈጸመ ጥፋት ካለ እነሱን የምናስተናግድበት ሁኔታ ይኖራል። በምርጫ ቦርድ በኩል ደግሞ የሚሰጠው ምላሽ አጥጋቢ ነው ደግሞ ብለው ካላመኑ ወደሚመለከተው ፍርድ ቤት ቤት መውሰድ የሚችላሉ ያው ይሄም ለሂደታችን በጣም ይጠቅማል ብዬ መወስደው ነው። ለምርጫው በአጠቃላይ 1385 እጩዎችን ያስመዘገበው ኢዜማ ከገዢው ፓርቲ ብልጽግና ቀጥሎ ባስመዘገባቸው እጩዎች ብዛት ሁለተኛ ነው። ፓርቲው በዛሬው መግለጫው በምርጫው ሂደት አጋጥመውኛል ያላቸውን ተግዳሮቶች በሕግ አግባብ እየጠየቀ ከምርጫው ማግስት ጀምሮ የድርጅቱን መዋቅር ይበልጥ በማጠናከር ወደ ስራ መግባቱንም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ